ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና በ31 ሜትር ባንዶች እየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ያለ ጥርጥር በብዙ መንገድ ለየት ያለ ጊዜ ላይ እንገኛለን። ግዙፍ ዓለምና ከአንዱ ጥግጋት ያለች ትንሽ መንደር በአንዴ ውጥንቅጣቸው የወጣበት የእጅ ስልካችን ያህል የቀረቡበትና በእጅጉም የጠበቡበት ጎዳና ወደ የት እየወሰደን ይሆን? አሁንም ያን ሞጋች ጥያቄ መጠየቅ ግን ግድ ይመስላል። ለመሆኑ ይሄ ሁሉ ለምን? ከጥያቄዎቹ ጋር እንቆይና በተለይ በኢትዮጵያ በሚታዩ ሰሞንኛ ጉዳዮች ዙሪያ ትኩረት ያደረጉ ጥሪዎችን ያሰሙ ሁለት ኢትዮጵያውያን ቡድኖች ሰሞኑን ተሰምተዋል። አንደኛው ቡድን አጣዳፊ ያለውን ሌላኛው ደግሞ ለዘላቂ ሰላምና አብሮ መኖራችን ያሉትን ይዘው ነው አደባባይ የወጡት። ይህ መዋቅራዊ ስራ አሁን የነፍስ ማዳን የሀገራት ማረጋጋት ኢመርጀንሲ ጥረት ጋር ተጣምሮ መጀመር አለበት። ለነገ የሚባል አይደለም የሚል እምነት አለን። ይህም ደግሞ የእኛ ምክር ሀሳብ በስራ ላይ የሚለው ያው መንግስት ፊቱን ወደ አማራጭ ፍለጋ በሚዞርበት ጊዜ ነው። ሁሉም የተያያዙ ነገሮች ናቸው። አሁን በአጭር ጊዜ ውስጥ ማድረግ ያለብንን ነገር ጠቀስ እንጂ በረዥም ጊዜ ውስጥ የሚደረጉ በጣም ብዙ ነገሮች እንዳሉ እናውቃለን። መንግስት ያጠፋቸው እንዳሉ እናውቃለን። አሁን ግን አገራችን ለማዳን ከፈለግን፣ ጠቃማ መንግስት ቢሆን ምርጫውን ካሂዶ ከዚያ በኋላ የደረገው ብዙ ነገሮች ማምጣት የሚቻልበት መንግስት ባለበት አገር ሳስፈርስ በሆነችበት ሁኔታ ነው። የሰማችኋቸውም ፕሮፌሰር ብርሃኑ አበጋዝ የዜግነት ቃል ኪዳን ከተባለው የኢትዮጵያውያን ማህበር ከዚህ ከዩናይትድ ስቴትስ እንዲሁም ዓለም አቀፍ የኢትዮጵያውያን ምሁራን ተነሳሽነት የተባለውን ቡድን በመወከል ዶክተር ታሪኩ ተሻለ ከስዊድን ናቸው። ሙሉ ቃለ ምልልሳቸውም በምሽቱ የውይይት ክፍለ ጊዜ ይቀርባል። አሳዛኝና አስጨናቂ ዜናዎች በተበራከቱበትም ከዚያ መለሰ ያሉትን ለጤናና ለሰላም የሚበጁትን በምንዳስስበት መስኮል ደግሞ ቀላልና የቅርባችን ነው። ለጤና ጠቃሚነቱ ዘመን የጠገበ እውነት ነው። ደስተኛ ያደርጋል፣ እናም ለብሩህ አምሮ ይበጃል የሚለው ግን የሚያጓጓ ዜና ይመስላል። አንድም በቀላሉ መዘውተር መቻሉ የሁላችንም ያደርገዋልና፣ ሁለትም ጥቅሙ የማይታለፍ በመሆኑ አያል ጉልበት የሚል ስያሜም ተሰጥቶታል። ጠቀም ያለ የእግር ጉዞ አዘውትሮ ማድረግ ምናልባትም የስፖርት ትጥቅ መያዣ ቦርሳችንን አጥቶ በአመች የመጫሚያ ተክቶ መንገድ መግባት ወደ ሌለሽ በሆነ መልኩ አንጎልን ይከፍታል እያሉን ነው። ውዳሴ ለእግር ጉዞ የተሰኘው መጽሐፍ ደራሲ የአይርላንዱ የዱብሊን ትሪኒቲ ኮሌጅ መምህርና አንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦማራ ናቸው። ለሙያዊ ትንታኔውም ከዚህ ቀደም በጉዳዩ ዙሪያ መሰል ጥናት ያደረጉ የአንጎል ሐኪምና ተመራማሪ ገብዘናል። ቆየት ብለውም ይቀርባሉ የአዲስ አበባው መስኮት ሲከፈት ንጉሥ አክሊሉ ከትንሣኤ በዓል አስቀድሞ ጀምር አድርጎት ወደ ነበረው የምርጫ ታሪክ ማስታወሻው ይወስደናል። እሁድ ግንቦት አንድ 2013 ዓ ም ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ። ጤና ስትልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በትግራይ ክልል በተካሄደው ጦርነት በኢትዮጵያ መንግስት ተፈጽሟል ያሉትን አድራጎት አጥብቀው መንቀፋቸውን አሶሽየትድ ፕሬስ ዘገበ። የተፈጸመው ተግባር የዘር ማጥፋት ነው ብለው እንደሚያምኑና የሚፈልጉት የትግራይን ሕዝብ ለማጥፋት ነው ማለታቸውን ዘገባው ጠቅሷል። አሶሽየትድ ፕሬስ ባለፈው ወር በእጅ ስልክ ተቀድቶ ከኢትዮጵያ የወጣ ባለው ቪዲዮ ፓትሪያርኩ ለህዝቡና ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት ካሁን ቀደምም ልናገር በተደጋጋሚ ሞክሬ አልተፈቀደልኝም ማለታቸውን ጨምሮ አመልክቷል። ቅዱስ ሲኖዶስ በዚህ ጉዳይ ላይ የሰጠው መግለጫም ሆነ ያንጸባረቀው አቋም እስካሁን የለም። በነገ ሰኞ ፕሮግራማችን ጉዳዩን በዝርዝር እንመለስበታለን። በኮቪድ-19 ዜና በትናንትናው ዕለት በተካሄደ የኮሮና ቫይረስ ምርመራ 5393 ሰዎች በሀገሪቱ ዙሪያ ተመርምረው 637 ለቫይረሱ የተጋለጡ መገኘታቸውን እንዲሁም በኮቪድ-19 ሳቢያ የ31 ሰዎች ሕይወት ማለፉን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ አመልክቷል። በተያያዘ ተቋሙ ለሲዳማ ብሔር የዘመን መለወጫ የፍቼ ጫምበላላ በዓል ባስተላለፈው የእንኳን አደረሳችሁ መግለጫ በዓሉ በአደባባይ የሚከበር መሆኑን አስታውሶ የሲዳማ አባቶች በኮቪድ-19 ወረርሽኝ ምክንያት ሕዝቡ ለበሽታው እንዳይጋለጥ ዘንድሮ በዓሉን ንክኪ በማይበዛበት መንገድ በቤተሰብ ደረጃ እንዲያከብር እጅግ አስተዋይና ኃላፊነት የተሞላበት ውሳኔ በማስተላለፋቸው ለክልሉ አባቶችና ለክልሉ አስተዳደር ምስጋናውን አቅርበዋል። ከትናንት ጀምሮ ለሁለት ሳምንታት የሚዘልቀውን የበዓሉን አከባበር፣ በተለይም የበዓሉን ጥንቃቄ የተሞላበት የዘንድሮ አከባበር የተመለከተ ዘገባ በነገው ዕለት እናቀርባለን። በዓለም የኮቪድ-19 ዜና በዓለም ዙሪያ ያለው የኮሮና ቫይረስ ተጋላጮች ቁጥር 157.7 ሚሊዮን ሲደርስ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ 3.3 ሚሊዮን መግባታቸውን የዩናይትድ ስቴትሱ የጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ አመልክቷል። በወረርሽኙ ክፉኛ በተጠቃችው በህንድ ዛሬ ብቻ አራት መቶ ሶስት ሺህ አዲስ የቫይረሱ ተያዦች መገኘታቸውንና ከአራት ሺህ በላይ ለህልፈት መዳረጋቸውን ዘገባዎች አመልክተዋል። የሀገሪቱ ጠቅላይ ሚኒስትር ኔራንድራ ሞዲ አገር አቀፍ የእንቅስቃሴ ክልከላ እርምጃ እንዲያውጁ ከፖለቲካ ሰዎችና ከሕዝብ የጤና ጥበቃ ባለስልጣናት ቢወተወቱም እስካሁን ያንን እርምጃ አልወሰዱም። አንዳንዶቹ የሀገሪቱ ክፍላተ ሀገር ግን ለየራሳቸው አካባቢ የእንቅስቃሴ ገደቦችን አውጥተዋል። ኒውዴልሂ ባለፈው ወር የተጣለውን የእንቅስቃሴ ክልከላ በአስር ቀናት አራዝማለች። የዓለም የጤና ድርጅት ዋና ሳይንቲስት ሱሚያ ስዋሚንታን በህንድ የሚታየው የወረርሽኙ ይዞታ የሚጠቁመን በከፍተኛ ፍጥነት የሚዛመት የቫይረስ ዝርያ ስርጭቱን እያባባሰው መሆኑን ነው ብለዋል። ይህ የቫይረሱ ዝርያ ከሚይዛቸውና ለህልፈት ከሚዳርጋቸው ሰዎች በተጨማሪ ያለው አደጋ በክትባቶቹ ያለመበገር አደጋው ሊጨምር መቻሉ እንደሆነ ሳያስጠነቅቁ አላለፉም። ፖርቹጋል ውስጥ የተከፈተው የአውሮፓ ህብረት መሪዎች ጉባኤ ከፋይዘር ባዮንቴክ ጋር እስከ መጪው የአውሮፓ 2023 ዓመተ ምህረት ድረስ በሚኖረው ጊዜ 1.8 ቢሊዮን የኮቪድ-19 ክትባት እንዲያቀርብ የተደረሰውን ስምምነት አጽድቋል። በዚሁ የአውሮፓ ህብረት የመሪዎች ጉባኤ ላይ ዩናይትድ ስቴትስ የበረታ ነቀፋ እንደቀረበባት ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን። ድሆቹ ሀገሮች ተጨማሪ ክትባቶችን ለማግኘት ይችሉ ዘንድ የክትባት አምራቾቹ ኩባንያዎች ባለቤትነት መብት በጊዜያዊነት እንዲነሳ ባልተጠበቀ መንገድ ድጋፋቸውን መስጠታቸው ነቀፌታ ያስከተለ ሲሆን የአውሮፓ ህብረት ምክር ቤት ፕሬዝዳንት ሻርል ሚሼል ያ እርምጃ አሁን ላለው ችግር መፍትሄ ይሆናል ብለን አናምንም ማለታቸው ተጠቅሷል። ሚሼል እና ሌሎችም የህብረቱ መሪዎች ዩናይትድ ስቴትስ ክትባቶችን በርከታ አድርጋ ወደ ሌሎች ሀገሮች ብትልክ ነው የሚሻለው ብለዋል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ቻይና የሰራችውን የኮቪድ-19 ክትባት በዓለም ዙሪያ ለአጣዳፊ ጥቅም እንዲውል ፈቃድ ሰጥቷል። የቻድ የጦር ኃይል በሀገሪቱ ሰሜናዊ ክፍል ከሚንቀሳቀሱት ሽምቅ ተዋጊዎች ጋር ለሳምንታት ባካሄደው ውጊያ ድል እንዳደረገ ተናገረ። የሀገሪቱ ፕሬዝደንት ኢድሪስ ዴቢ በውጊያው ግንባር ላይ ህይወታቸው ማለፉ የሚዘነጋ አይደለም። ሽምቅ ተዋጊው ቡድን የቻድ የለውጥና የአንድነት ግንባር መንግስት ድል ተመቷል ማለቱ ላይ አስተያየት እንዲሰጥ ተጠይቆ አልመለሰም። የሽግግሩ ወታደራዊ መንግስት ከአሁን በፊትም አማጺያኑን አሸንፈናቸዋል ካለ በኋላ ውጊያው እንደቀጠለ ዜናው አስታውሷል። በመጨረሻም ትናንት አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ የልጃገረዶች ትምህርት ቤት የደረሰው ከባድ የቦምብ ፍንዳታ ቢያንስ ሃምሳ ሰዎች ሲገድል ከአንድ መቶ የሚበልጡ ማቁሰሉ ተገልጿል። የሀገር አስተዳደር ሚኒስቴሩ ይህ ቁጥር ሊጨምር እንደሚችል አስታውቋል። የሚበዙት ነዋሪዎች የሺያ እስልምና ተከታዮች በሆኑበት በካቡል አካባቢ በሚገኘው ትምህርት ቤት ምሽት ላይ ከደረሰው ፍንዳታ ሰለባዎች መካከል የሚበዙት ተማሪዎች መሆናቸውን የሚኒስቴሩ ቃል አቀባይ አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል። ስናስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እሁድ ግንቦት አንድ 2013 ዓ ም የራዲዮ መጽሔት ጀመረ። አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱት ልዩ ልዩ ቅርድሮች ጋር እስከ አራት ሰዓት አብሬያቸው አምሻለሁ። ትዝታ በላቸው በሥራ ጉዳይ ከሄደችበት አዲስ አበባ ስትመለስ በሚቀጥለው የራዲዮ መጽሔት ታገኘታላችሁ። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የት ላርገው ቀና በል ይሉኛል ወዴት ልበል ቀና ከላይ ተደፍቶብኝ አገር እንደ ቁና ጣራው ባጡ ቀርቦኝ በራልባ ግድግዳ እንደ ዝናር ከቦኝ ብጫጮት ጉልበቴ እየተወራጨው እንባይን ዘግኜ ሽቅ ብየረጨው በዳማ ልክት ብጮው ጠሎቴና አይሰሙት በየት በኩል ኖሬ በየት በኩል ልሙት? በምን ይገለጻል የትውልድ ያበሳ ከመንበርክት ብዛት መራመድ ይረሳ። ያልፋል ተለግሞ ያልፋል ፍቅር ችሞ፣ የጉልበትን የጉልበቱን ኮቴ ምድር ላይ አትሞ ወፈፌ ቀን አልፎ እብድ ቀን ሲመጣ፣ ማልቀስ ዓመፅ ሲሆን በሸንጎ ሚያስቀጣ እምባይን የት ላርገው፣ ወዴት ልሸሽገው? ጉባኤን የተላርገው በተሰኘችውና የሳምንቷ ምርጥ ባደረግናት ገጣሚ በእውቀቱን ስዩም ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል። ድምፃዊቱ ብዙነሽ በቀለ እንደተጫወተችው አድማጮች ዛሬ ዕለቱ እዚህ በዩናይት ስቴትስ የእናቶች ቀን ነው እናትነት የሚከበር የሚዘከርበት እናት በቤተሰብና በማኅበረሰብ ውስጥ ያላትም የላቀ ድርሻ የሚወደስበት ዕለት። ታዲያ በዚህ ዕለት በተለይ እጅግ ለከፋ መከራና እንግልት የተዳረጉ ኢትዮጵያውያን እናቶች እንክብካቤ ከለላ ፍቅርና ክብር ይሻሉ እናም ኢትዮጵያውያን እናቶች በሙሉ በያላችሁበት መልካም የእናቶች ቀን ይሆንላችሁ አድማጮች አሁን ወደ ቀዳሚው ዝግጅት የውይይት ክፍለ ጊዜ አብዛኞቹ የሕክምና ባለሙያዎች የሆኑበት ዓለም አቀፍ የኢትዮጵያውያን ምሁራን ተነሳሽነት የተባለው በተለያዩ የዓለም ክፍሎች የሚኖሩ ከሰባ በላይ ኢትዮጵያውያን ባለሙያዎች የሚገኙበት ቡድን በቅርቡ ለአገር የመቆም ጥሪ በሚል ያወጣውን ጽሑፍና በተመሳሳይም የዜጎች ቃል ኪዳን የተባለው ቡድን አባላት የአገር ጉዳይ ግድ የሚላቸው ዜጎች ስብስብ የአገር አድን ጥሪ በሚል በጋራ ያሰናዱትን ሰነድ ተንተርሶ ከሁለቱም ወገኖች አንዳንድ ተጠሪዎችን ጋብዘን አወያይተናል። በቅድሚያም ሁለቱ እንግዶቻችን ስለ ራሳቸው የየግል ልምድና ሙያቸው እንዲነግሩ ላቀረብንላቸው ጥያቄ በሚሰጡት ምላሽ ነው የምንጀምረው። ዛሬ ተሻለ እባላለሁ ሐኪም ነኝ። እዚሁ ስዊድን ሀገር ነው የጨረስኩት። ከሰላሳ አመት በላይ ሰርቻለሁኝ። ብዙውን ጊዜ በራሴ በግል ክሊኒክ ከጓደኞች ጋር ነው የሰራሁት። ከዛ በሆስፒታሉ ሰርቻለሁኝ። ኢትዮጵያ ከኖርኩት እኔ እዚህ የኖርኩት ይበልጣል። ያለን ባንክ ትንሽ ከተማ ለብዙ ጊዜ አበሻ ሌላ ነበር ሜና ባለቤት ብቻ ና ልዬ ነበር። አሁንም ልጅም አሜሪካ ስለሄደ ሁለታችን ብቻ ነው ያለነው ማለት ይቻላል። እና ህብረተሰቡ ገብተን ውስጡ ነው ያለ ነው ጓደኞቻችን ዘጠና ምቶ እንግዲህ ያው ሲድኖችን አስካኔ ናቸው ከምነጋገረው ጋር ተያይዞ እዚህ እንዴት ነው ቢሉኝ፣ ሰዎች ለምሳሌ ኢትዮጵያም ሌላም ቦታ የሚያዳምጡ እዚህ ትንሽ ከተማ ውስጥ አርባ አመት ያልኖረ ማለት በኖርኩበት ጊዜ አንድም ቀን ሰው ሲጣላ ወይ ሲደባደብ ወይ ሲጨጫ አላየሁ። ሲድናዊ ለማኝም አይቼ አላውቅም። የለም ማለት አይደለም ነገሩ ግን የለ እዚህ አይተን አናውቅም። ጓደኞቻችንም ሁሉም እንግዲህ የራሱ አመለካከትና የፖለቲካም እይታ አለው። ግን በፍቅር ሲከራከሩ ሲዋዩ ነው እንጂ ሲጣሉ አይቼም አላውቅም። ስለዚህ ሰላም ሞቶ ተፈዋል ለማለት ነው። እሺ አሉላ ለሰተህን እድል እጅግ በጣም አመሰግናለሁ። ዶክተር ታሪኩንም በመተዋወቃችን ደስ ብሎኛል። እኔም በልጅነቴ ነው ከኢትዮጵያ ወጣሁት። እዚህ አሜሪካን ሀገር ነው ኮሌጅ የተማርኩት እና እዚህ በዩኒቨርሲቲ መምህርነት በኢኮኖሚክስ አሁን እንግዲህ ወደ ሰላሳ ዓመት ሊጠጋኝ ነው። እዚህ ሀገር ከመጣሁ በኋላ ያ በደርግ ጊዜ የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ በመሪነትም ደረጃ የህዝቡ መብት ይከበር በሚል ትግል ተሳትፌያለሁ። ከዛም በኋላ እንደዚሁ የኢትዮጵያ ህዝብ አንድነት የኢትዮጵያን ሉዓላዊነት ኢንተርናሽናል ደረጃ እውቅና የተሰጣቸው መብቶች ይከበሩ በሚል አሁንም እንደው አለመታደል ሆኖ እንደገና የሀገር መስረት ጭላንጭል ሲታይ መብቶች ሲደፈሩ ህዝብ ሲጨረስ ያው እንደ ትውልድ ኢትዮጵያዊ ዝም ማለት ስለማይገባ በምክረ ሀሳብ ደረጃ እሳተፋለሁኝ። በሲቪክ ንቅናቄ ኢትዮጵያዊነት በሚባል ድርጅት እሳተፋለሁ። አሁን ደግሞ ይሄን ሀሳብ ያቀረብ ነው ከስድስቷ በፊት የተሰበሰብ ነው። አገር ወዳድ ኢትዮጵያውያን እና የዜጎች ቃል ኪዳን ቡድን በሚል ነው ራሳችን የጠራ ነው። ስለዚህ ጊዜያዊ የሆነ ስብስብ ነው። መልካም፣ ሁለታችሁንም እንግዶች አመሰግናለሁ ለትውውቁ። ከኋላ ብጀምር ፕሮፌሰር ብርሃኑ እርስዎ ያስተዋወቁት ሁሉን ያካተተ የፍኖት አቅጣጫ በሚል አንድ ሰነድ ይፋ አድርጋችኋል። ለወራት የሰራችሁበት መሆኑ ተገልጿል። የሰነዳችሁን ይዘት እንመለከታለን። ዶክተር ታሪኩ የእናንተን ቡድን ለአገር የመቆም ጥሪ በሚል ነው። አብዛኞቻችሁ ከሕክምና ሙያ ዘርፍ ውስጥ ያላችሁ በርካታ ባለሙያዎች ሀገሮቹንም ታስፍራችኋል። በወቅታዊ የኢትዮጵያ ጉዳይ ላይ ሰባት ነጥቦችን ያካተተ መግለጫ በመነሻነት ነው የጋበዝናችሁ። ፕሮፌሰር ብርሃኑ ይህ ሁሉን ያካተተ የፍኖተ አቅጣጫ በሚል ያወጣችሁት ጋዜጣዊ መግለጫ የጠራችሁበት ሰነድ ምንድን ነው? ዓላማው ምንስ ነው የያዘው ይህ ሰነድ? እሺ በጣም አመሰግናለሁ ወደ ሰላሳ አምስት ግለሰቦች ያው ሰነዱ ላይ ተዘርዝረዋል እና ወደ ሰባት ድርጅቶችን ይህንን ሰነድ ተቀብለውታል። የድርጅቶችን ስም ያልዘረዘርነው ነው በጽሁፍ እንዲያቀርቡልን በመካከላቸው ጭቅጭቅ እንዳይኖር በሚል አስተላልፈነዋል የዚህ ጥሪ ውይይት አድርገን መሰረታዊ ግንዛቤዎች ላይ ደርሰናል። እና እነሱን ልጥቀስልና ወደ ዝርዝር እንሄዳለን። አንደኛው ግንዛቤያችን የሀገሪቱ ህልውና ጥያቄ ውስጥ ገብተዋል። መንስኤው ደግሞ ውስጣዊ ችግር ሲሆን አባባሹ ውጫዊ ነው የሚለው አንዱ ድምዳሜያችን ነው። ሁለተኛው የውስጣዊ ቀውሱ ዋና ምክንያቱ ዘረኛው ህገ መንግስትና የሚያስተናግደው አግላይ ሀገር አፍራሽ ፖለቲካ ነው ብለናል። ህገ የችግሩ ዋና ዋና ስር ነው ብለን እናምናለን። ሶስተኛ ግንዛቤያችን ይህ መዋቅራዊ ቀውስ የሚፈታው ሁሉን ኢትዮጵያውያን በሚያካትት በሚያሳትፍ ድርድር እንጂ በዚህ ርዕሰ ህግ ላይ የተመሰረተ ሊሆን አይችልም የሚል ሶስተኛው ድምዳሜያችን ነው። እና ከሌሎቹ ማንለይበት አንዱ ዋናው ሀሳብ ይሄ መሰለኝ። አራተኛው ግንዛቤያችን ይህ መዋቅራዊ ስራ አሁን የነፍስ ማዳን የሀገር መረጋጋት ኢመርጀንሲ ጥረት ጋር ተጣምሮ መጀመር አለበት፣ ለነገ የሚባል አይደለም የሚል እምነት አለን። ይህም ደግሞ የእኛ ምክረ ሀሳብ በስራ ላይ የሚለው ያው መንግስት ፊቱን ወደ አማራጭ ፍለጋ በሚዞርበት ጊዜ ነው እና የመጨረሻው እና አምስተኛው ግንዛቤያችን መንግስት የዚህን ለውጥ ፈለግ ለመምራት አቅመቢስ ከሆነ ወይም ፈቃደኛ ካልሆነ የሀገር ማዳኑ ስራ በዜጎች ግፊትና በጠራ ሀሳብ መመራች ይችላል በሚል እምነት ነው እንግዲህ ይህን ምክር ሀሳብ ያቀረብነው። መልካም፣ በዋናነት በዚህ ምክር ሀሳብ ውስጥ መስረት ያደረጋቸዋቸውን ጭብጦች አስይዘውናል። ዶክተር ታሪኩ ወደ እርስዎ ነው የምመጣው። ቀደም ብዬ በመግቢያ እንደጠቆምኩት ሰባት ዋና ዋና ነጥቦችን የያዘ ኢትዮጵያ አሁን ባለችበት ሁኔታ አደጋ አለ ለዚህም ተሰባስበን ያን ሁኔታ ማዳን ያለብን ጊዜው አሁን ነው የሚል መንፈስ የያዘ ነው። እስኪ እርሶም እንደ ፕሮፌሰር ብርሃን ሁሉ በዚህ ለሀገር የመቆም ጥሪ የሚል ስም በሰጣችሁት ውስጥ ምንድን ነው እውን ልታደርጉ የተነሳችሁት? በዋናነት የቆማችሁለት አላማስ ምንድን ነው? እሺ፣ አመሰግናለሁ። እኛም ብዙ የተለየ አይደለም ነገሩ የኛ እነሳት ራሱ ተሰባስበን ምን እናደርግ ያለው አደጋ ከውጭ ያለው አደጋ ውስጥ ካለው አደጋ ጋር ቢያያዝም የበለጠ የሚያስፈራንና አገሪቷን የሚበታተን ስለሆነ ቅደም ተከተሉ መጀመሪያ የውጭን አደጋ መቋቋም ነው። ያን ደግሞ ለመቋቋም የሚያንግጃ ቅጫን የሚያጣላንን ነገር መፍታት ሙሉ በሙሉ አንችልም። የባሰ እንዳይሆን አሁኑ ያለው ምርጫ ተካሂዶ ከዛ በኋላ መደረግ ያለባቸው ነገሮች በቅደም ተከተል ይደረጋሉ። ምክንያቱም ብዙ ጥፋቶች አሉ። ዝም ካልንና እንደገና የባሰ ያለውን መንግስት ተረባረብንበት ሌሎቹም ከውጭ ያሉትም ይጎዱናል የበለጠ። ስለዚህ ቅድሚያ መሰረት ያለብን እንዳለ አሁኑ እንዳለ ይቀመጥና ለተወሰኑ ወራት ሀገራችን ከውጭ ጥፋት እናድን የማለት ዝንባሌ ነው ያለን እንጂ በመሰረቱ ሀሳባችን ያው ይመስለኛል፣ እንደሰማሁት ከሆነ እስካሁን ድረስ ደግሞ። ለዛም የኛ ሀሳብ የምናቅርበን ጥሪ ለማድረግ ነው። ጥሪውን እናቀረብ ነው እንደኛው ዝም ያሉ ማህበር የሌላቸው ፖለቲካ ውስጥ የሌሉ እንዳልከው ቅድም ብዙዎቻችን አኪሞች ነን ወይም ተመሳሳይ። ስለዚህ ፖለቲካ ውስጥ ብዙም የለንበት የእነዚያን ድምፅ ማስተላለፍ እና አለን ብሎም ደግሞ ተስፋም አላት አገሪቷ፣ የሁሉ ችግር ቢኖርም ተስፋ አላት የሚል ያንን ለማስተባበር መልካም። በተናጥል በጭብጦቹ ያነሳችኋቸውን አንዳንድ ሀሳቦች ገፋ አድርገን ያነሳ እንያለን። ፕሮፌሰር ብርሃኑ ወደ እርስዎ ልመለስ እና በአንዳንዶቹ መሰረቶቹ ላይም ኢትዮጵያውያን ሁሉም አንድ አይነት ሀሳብ አይደለም ያላቸው። አንድ አይነት ሀሳብ አለመኖር ብቻ ሳይሆን በስርዓትም እነኛን ልዩነቶች ለመፍታት የሚሞከርበት ቦታ አይደለም የሚመስለ ያለ ነው እና ግጭቶች የተበራከቱበት ንጹሐን ዜጎች በከንቱ እየተገደሉ ያሉበት ጊዜ እንደመሆኑ አሳሳቢዎቹን ጉዳዮች ትኩረት የሰጣችሁበትም በተናጠል እናያለን። በጋዜጣዊ መግለጫችሁ፣ እርስዎ ሰነዱን ባስተዋወቁበት መድረክ ያነሳችኋቸውን ጥያቄዎች ይዘረዝራሉ። ኢትዮጵያ ከየት ይላሉ። የወቅቱን ሁኔታ የሚመለከት ሀሳብ ታነሳላችሁ። ኢትዮጵያ ወደ የት ትሂድስ ይላሉ። ምን አይነት ኢትዮጵያ ነው ልንገነባ የምንሻው? እኛስ ኢትዮጵያዊ የሚያደርጉን ምን አይነት እሴቶች ናቸው? የጋራ እሴቶችን የመለየት ሀሳብ ታነሳላችሁ። ከዚህ ጋር ማዛምዳችሁ ያነሳችሁት የዜጎች ቃል ኪዳን የተባለውን ሰነድ ያነሳሉ በዚያ ውይይት ላይ። ከሁሉም በላይ ግን እንዴት ይከናወን ይሄ ሁሉ የሚል አለ። ኢትዮጵያ አሁን ካለችበት አጣብቂኝ ወጥታ ወደምንፈልግበት አቅጣጫ ታምራ ዘንድ ምን መሆን አለበት ትላላችሁ? ፕሮፌሰር ብርሃኑ እነኚህ በጣም ትልልቅ አንኳር ጭብጦች ናቸው። የብዙ ሰዓት ክርክር በእናንተ መካከል ወስዶ ሊሆን ይችላል። ታዳሚውም በተመሳሳይ የራሱን ሀሳብ ሊያነሳ ይችላል። በምን መልኩ ነው ሕዝብን ለማቀራረብ ወይም ደግሞ ሕዝብ የራሱ ሊያደርገው የምታስቡት? በነኚህ ሀሳቦች ላይ የሚኖሩ ልዩነቶች እናንተ ካቀረባቸው ሀሳቦች ጋር እንዴት ነው እንዲጣጣሙ የምታስቡት? ትልልቅ ጥያቄዎች ናቸው እና ያነሳቸዋቸው አዎ በጣም አንተም የሚሆን ያንሳቸው ከባድ ጥያቄዎች ናቸው። ኢየሱስ የሚመልሳቸው ጥያቄዎች ናቸው፣ ግን መጠየቅ አለበት። ምክንያቱም የአገር ህልውና ያተኮሩ በመሆናቸው እና በሰነዳችን ላይ እንደተጠቀስ ነው ሶስት ጥያቄዎችን ማንኛውም ኢትዮጵያ አሁን ማንሳት አለበት። አንደኛ ኢትዮጵያ አሁን ያለችበት ውስብስብ ባህሪው ምንድን ነው? ነባራዊ ሁኔታው ምንድን ነው የሚለው ኢትዮጵያ ከየት የምትነሳው ለሚለውን ያው ሁላችንም የምናመነዥከው ነው። እሷን ራሱ የቻለ ጥያቄ ነው። ወዴት ትሂድ ደግሞ የሚል ከባድ የሆነ የራእይ ጥያቄ አለ። እሱ እንደውም በደንብ መልሰነዋል እንዳልከው። ከምርጫ ዘጠና ሰባት በኋላ የዜጎች ቃል ኪዳን የሚል ሰነድ አውጥተን ኢትዮጵያውያንን አንድ ህዝብ የሚያደርገን በፖለቲካ እይታ ማለት ነው በባህል ብዙ እንደሆን ምን ስቴቶች ናቸው ብለን እዚህ ሰነድ ጋር እንደ አባሪ አርገና ያንን የዜጎችን ቻርተር አስቀምጠነዋል እና ፍሬ ሀሳቦቹ ኢትዮጵያን የሚያደርገን እኩልነት ነው ሙሉ በሙሉ የዜጎች እኩልነት። በታሪካችን ትቱም ባይካተት ከሌሎች ተመሳሳይ ሀገሮች ከግብፅ፣ ከህንድ፣ ከቻይና አስቀድመን በሴቶች መብት፣ በሀብት ባለቤትነት፣ በተለያዩ መስፈርቶች እንደውም ምዕራባዊ የሚያስመስሉን እሴቶችን ያቀፈች ሀገር ናት። ያችን እንግዲህ ማዘመን የሚቀጥለው ደረጃችን ነው። እሱ አንዱ እሴታችን ነው። የኢትዮጵያ ህዝብ ከሀገረ መንግስት ከመሰረቱት ቀዳሚ ህዝቦች አንዱ ነው። ይሄ ራሱ አንገታችን ወደ አድርገን በየሄድንበት ስንከበርበት የነበረበት ነው። ኢትዮጵያ ደግሞ እንደ አንድ ሀገር ለሉዓላዊነቷ መከበር አለበት፣ በዛም እናምናለን። ህዝቡም ደሙን አፍሷል ለኢትዮጵያ ነጻነት ብሎ እና እነዚህ ሦስቱ ምሰሶዎች ናቸው ኢትዮጵያውያንን ኢትዮጵያውያን የሚያደርጉን ብለን በዝርዝር ደግሞ አሁን ያለው እኩይ ስርዓት አፋኝና በዝባዥ ስርዓት ተለውጦ አዲስ ህገ መንግስት ይጻፍ ቢባል እኛ ህዝቡ አልወከለንም። ግን እንደ ትውልድ ኢትዮጵያውያን የህዝቡን ምኞት ገልጸናል። አስር ነጥቦችን ያካት ብለን ከአስር ዓመት በፊት ነው ይህ ያልነው እና እሱ እንግዲህ ወዴት የሚለውን ጥያቄ ይመልሳል። አሁን ከባድ እና መመለስ የሞከርነው በአሁኑ ጊዜ እንዴት የሚለው ነው። ከጥፋት ከገደላፋት እንዴት ነው ወደ ሰፊው ማማ፣ እንዴት ነው ከሲኦል ወደ ገነት የምንሄደው የሚለው መንገዱ ጎዳናው መተለም አለበት። የሽግግር ጎዳና ብለን አሁን ከባድ ጥያቄ ያነሳ ነው። እንግዲህ እሱ ላይ ነው እና ሀሳቦችን ጨምቀህ አቅርብ ካልከኝ ስለዘርዝራቸውና በኋላ ወደ ጥያቄ እንሄድ እና እኛ የምንለው እሺ፣ የእኛ ሰነድ ከሌሎቹ ሰነዶች የሚለየው አንደኛ አቤቱታ አይደለም የምናቀርበው ለመንግስቱ። ህዝቡ፣ የህዝቡ ድምፅ፣ የህዝቡ ጥያቄ ይሄ ነው እና አዳምት ነው የምንለው ሁለተኛ ቀደም እንዳልኩት በአሁኑ ህገ መንግስት ላይ የተመሰረተ ምርጫ መዋቅራዊ መፍትሄ ሊሆን አይችልም በሚለው ድምዳሜ ላይ ደርሰናል። ይሄ ከሆነ እንግዲህ የእናንተ አማራጭ ሀሳብ ምንድን ነው ዘላቂ የሆነ መፍትሄ አላችሁ ወይ የሚል ጥያቄ ተደጋግሞ ይነሳል። እና ለዛ መልስ ለመስጠት እንደው ለመጀመር ያህል የሰጠነው መልስ አንደኛ ምንድን ነው የምንለው፣ እኛ የብሔራዊ ውይይት መድረክ ይከፈት መንግስት አሁን እንግዲህ ሊል ይችላል፣ ስርአቱን ተቆጥጥር ያለ ቀጥላል በሚል እምነት ሊል ይችላል። ግን ነገ የዛሬ አመት ወደ ህዝቡ ማዞር አይቀርም፣ ተዘጋጅተን እንጠብቅ። ብዙ የሽግግር ድሮች አልፈውናል። ራሳቸው ዶክተር አብይ ወደ ስልጣን ሲመጡ ዝም ብለን አጨበጨብ እንጂ በተስፋ አማራጭ ሁሉን አቀፍ የሆነ መንግስት ይቋቋም ብሎ ተቃዋሚ ፓርቲውም የሲቪክ ንቅናቄውም ግለሰቦችም አላቀረብንም፣ አልተዘጋጀንማ። እና አሁን ያ ስህተት እንደገና እንዳይጠቀም አገሪቱን ማዳን የሚገባትን ደረጃ ላይ ስለደረስን ተዘጋጅተን ፍሬያማ የሆነ ሀሳብ እናቅርብ። አንድ ሀሳብ ብቻ መሆን የለበት። የተለያዩ ሀሳቦች ሆኑ ይቅረቡና እንዋይባቸው ብለን የመጀመሪያው ደረጃ ብሔራዊ ውይይት ይደረግ። ይሄ ብሔራዊ ውይይት ከየመንደሩ ሊነሳ ይችላል። ጸረ ኢትዮጵያ የሆኑ ሀይሎችም ሁሉ ድምጻቸው ይሰማ በዚህ ውይይት ውስጥ ነው የምንለው። እኛ ግን የምንፈልገው ይሄ ውይይት ወደ ብሔራዊ ስምምነት እንዲያመራ ብሔራዊ ስምምነት ምን ማለት ነው? ስንል አንደኛ የዜጎችን እኩልነት የሚያከብሩ ሀይሎች፣ ሁለተኛ የኢትዮጵያ ሕዝብ አንድነት፣ ኢትዮጵያ ሕዝቦች የሚባልልም የኢትዮጵያ ሕዝብ አንድ ነው፣ በዛ የሚያምኑ ሶስተኛ፣ በኢትዮጵያ ሉዓላዊነት የሚያምኑ ሀይሎች ከውይይቱ ወደ ስምምነቱ ይሻገሩ። በህዝብ ተሳትፎ ውይይት ሊቀጥል ይችላል የሚል እምነት አለን። አሁን ይሄ ብሔራዊ ስምምነት ትንሽ ስር ከሰደደ ምን ሊያደረግ ነው የሚለውን ጥያቄ እንመልሳለን በዝርዝር እና እንደኛ አስተሳሰብ ወደ ሽግግር ስርዓት ያምራ። ይሄ ሸንጎ የሚቋቋመው እንዴት ነው? አባሎች ውስጥ እነማን ናቸው ሲባል አንድ የሰጠነው መከራ ኢትዮጵያ ውስጥ ወደ አምስት መቶ ሀምሳ የሚሆኑ ወረዳዎች አሉ። እነዚህ ወረዳዎች ከጥንት ጀምረው በዘውዱ ስርዓት ሁሉ የነበሩ የተለያየ ቋንቋ ተናጋሪ አብሮ የሚኖርባቸው ናቸው። እነሱ አንዳንድ ወኪል ለሸንጎ መርጠው እንዲልኩ። ከዛ አልፎ ደግሞ አሁን ያሉት ፖለቲካ ፓርቲዎች፣ አሁን ያሉት የታወቁ የሲቪክ ንቅናቄዎች፣ የዲያስፖራ አገር ወዳድ አባላት እዚህ ፓርላማ ውስጥ ሲካተቱ በእኛ ምክር ሀሳብ ቤ አምሳ ወንበር ይሰጣቸው ጉባኤው በወሰነው የሚል ሀሳብ አቅርበናል። በአስተዳደር ላይ እያተኮረ ሳይሆን በስርዓት ላይ እያተኮረ መፍትሄ ነው ለመስጠት ትፈልገ አንዱ ተግባር ይሄ ነው። ሁለተኛው አዲስ ህገ መንግስት ዜጋ ተኮር የሆነ ለኢትዮጵያውያን እውቅና የሚሰጥ ህገ መንግስት እንዲያስረቅቅ የሸንጎ ሶስተኛው የእርቀ ሰላምና የፍትህ ኮሚሽን እንዲቋቋም። መልካም የሶ ሁለት ነጥቦች ፊት ለመጨመር ነው። አራተኛው የአፈናና የብዝበዛ አውታር የሚያጸዳ ኮሚሽን እና አዲስ የህዝብ ቆጠራ ተደርጎ ምርጫ ተደርጎ የሽግግሩ ጊዜ ፍጻሜ ያገኝና ሀገራችን ትደናለች ወደ ዲሞክራሲያዊ የሆነ ፈር ለመተድ እንችላለን በሚል ተስፋ ነው። መልካም ብዙ ጥያቄዎች የሚነሳባቸው ሀሳቦች አንስተዋልና አድማጮች ያነሷቸውን አንኳር ሀሳቦች በቅጡ እንዲይዙ እንዳንጠፋፋ ግራና ቀኝ እንድል ወደ ዶክተር ታሪኩ ልሂድ እና ፕሮፌሰር ብርሃኑ ኋላ ላይ የተነሱትን አሁን ካሉ ሁኔታዎች ጋር መነሳት ያለባቸው በጋዜጣዊ መግለጫቸውን ወቅት ግልጽ ለማድረግ የሞከራቸዋቸው አሁን በዝርዝር ካነሷቸው ሀሳቦች ጋር አንዳንዶቹን ለማስማማት ተከታይ ጥያቄዎች ማንሳት ይኖርብኛል። ሆኖም ወደ ዶክተር ታሪኩ ልሂድ። የአገር አድን ጥሪ ባላችሁት ቀደም ብዬ በጠቀስኩት መግለጫችሁ ላይ ሰባት ጭብጦችን ታነሳላችሁ። መጀመሪያው ላይ ያለውን ብንመለከት አገራዊ ምርጫው በተያዘለት የጊዜ ሰሌዳ ሳይራዘም በሰላምና በተአማኒነት እንዲጠናቀቅ በአጽንኦት እያሳሰብን በውጤቱ የኢትዮጵያን አንድነት የሚያጠናክር ጉዞ እንድንጀምር ከፍተኛ ተስፋ በማድረግ ነው ትላላችሁ። ምርጫው የቀረው ጥቂት ሳምንታት ነው የሚያነጋግሩ ጥያቄዎች ቢነሱም እንደ አንድ አማራጭ ተደርጎ ተይዟል። ከዚህ ቀደም ምርጫው እንዲራዘም ከተደረገ በኋላ የተፈጠሩ ሁከቶችንም በምክንያትነት የሚያነሱ አሉ። ለእናንተ ግን በዚህ ምርጫ በተያዘለት ጊዜ ተካሄዶው ተስፋ እንዳደረጋችሁት የኢትዮጵያን አንድነት የሚያጠናክር ጉዞ እንዲጀመር እንዴት ነው ያመናችሁት? ምናልባት እንደው እሱን የመጀመሪያ ብናደርግ በተናጠል ያነሳችኋቸውን ሌሎች ጥያቄዎችን የምናነሳለን። እሺ። መነሻዎቻችን የተለያዩ ናቸው። እኛ ያስደነገጠን ነገር እና ይህንን ያደረገን መፍትሄ የፈለጋ ሳይሆን በሁሉም በኩል በሚባል መልኩ ሀገራችንን ራሷን ለማጥፋት የሚደረገው ውስጥ ካሉትን ስበኞች ጋር የተባበሩት የውጭን ጠላት የተሰብሰበ ስለሆነ ያንን አጣዳፊ አድርገን ስላስብ ነው ነው ማለትም በመጀመሪያ ኢትዮጵያን በዙሪያው የተከበበች ስለሆነች ብሎም ደግሞ አንድ ብዙ እያሰብንበት ምንድን ነው ኢትዮጵያ ከመቶ ሚሊዮን በላይ ያለባት ሀገርና የተወሰነው ነው በጥባጭና እርስ በርስ የሚያባላና ከዛ ውጭ ያለው እንግዲህ በጣም ብዙ የሚሆነው ሰላማዊ ህዝብ ነው። አሁን ያለው መንግስት ቻለም አልቻለም ብዙ ችግሮች ሲፈጠሩ፣ ያ ሁሉ እንዳለ እዛ ላይ ደግሞ ብንረባረብበት ከምንበጠብጥና የባሰ ቀዳዳውን ለውጭ ለውጭ ጠላቶች ከምናሰፋ ቢያንስ ቢያንስ አማካይ የሆነው መንግስት በአጭር ጊዜ ውስጥ ይሄው ምርጫ ይደረግና ትላልቆችን ጥያቄዎቻችንን ከዚያ በኋላ ቤተስራ እንዳሉትን ሌሎች ማስታዎች ተስበው ይደረጋሉ አይነት አሁን እዚህ ላይ ፊትለፊት ተፋጠው ካሉ ከብዙ ጠላቶቻችን አኳያ የመንግስት መውደቅ ወይም መረበሽ የባሰ ገመናችን አውጥቶ ያጣላናል እንጂ ያድናል ብላ አናስብም። ይህ ማለት ደግሞ መንግስቱን እንደግፋለን አንደግፍም ጥያቄ ውስጥ አንገባም። መፍትሄ ለመስጠት ትሞክር ወረቀትም አይደለችም። እንደ ያለው አደጋ እንደዚህ ነው እና እንደኛ ያሉ ዝም ብሎ የተቀመጡ ምን እናደርግ የሚል ሰዎች ይሄንን አስበው የውጩ ግፊት የውጩ ጠላትነት ከውስጡ ይብሳል ብለን ስላስብ ነው ያመጣነው ነው። መልካም ወደ ፕሮፌሰር ብርሃኑ ከመመለሴ በፊት ባጭሩ የሚታይ ምናልባትም አጣዳፊነቱን ጎላ አድርጎ የተመለከተ ነጥብ ያለው መንግስት የሰላም ማስከበር ኃላፊነቱን በበለጠ ቁርጠኝነት ተነስቶ ሳያወላወል ወንጀለኞችን ለፍርድ እንዲያቀርብና ጭፍጨፋዎችን እንዲያስቆም ይላል። በተጨማሪም ሀዘን ለበዛበት ለኢትዮጵያ ሕዝብ በየጊዜው የማረጋጋት ተግባር በበቂው እንዲከናወን እናሳስባለን ይላል። ግጭቶች እየተበራከቱ ይህን ያህል ቁጥር ያለው ሰው ንጽዋን በታጣቂ ኃይሎች ተገደሉ፣ በዚህ ቦታ እንዲህ ዓይነት ተፈጸመ የሚለውን የየለት ዜና ሆኗል። ምናልባትም የሀዘን ስሜቱን ሁሉ የላመድ ነገር የተፈጠረ እስኪመስል ድረስ ነው የምንሰማው። እና እዚያ ላይ የተለየ ትኩረት የጠየቃችሁ ይመስላል። ወንጀለኞች ለፍርድ እንዲቀርቡ እስከሚለው ድረስ ትሄዳላችሁ እናንተ እስከገባችሁ ድረስ። ምናልባትም ትኩረት እንዲሰጠው በጠየቃችሁ ጥያቄ ውስጥ ማን ነው እነኚህን በድሎች የሚፈጽመው? እነኚህን ጥቃቶች የሚፈጽመው? እንዴትስ ነው የሚቆመው? አሁን ባለው ሁኔታ የመቆም አዝማሚያ አይታይም? በመንግስት በኩሉም የማረጋጋት ተግባርና ሀዘን ለበዛበት ህዝብ ትላላችሁ። በየጊዜው የማረጋጋት ተግባር በበቂ እንዲከናወን እናሳስባለን ትላላችሁ። ምንድን ነው እያያችሁ ያላችሁት? እዚህ ጋ ዶክተር ታሪኩ። ዋናው በመሰረቱ የዚህ ሁሉ ጣጣ መነሻው ግድም ፕሮፌሰር እንዳሉት በመንግስት ውስጥ የተቀሱት ነገሮች ናቸው፣ እና የዘር ፖለቲካ ተቋሙ ራሱ መፍረስ ያለበት ጉዳይ ነው ብለን እናምናለን። ሁለተኛ ሁሉም የተያያዙ ነገሮች ናቸው የዘሩ ጉዳይ ከውጭ ካሉ ጥራቶቻችን ጋር የተያያዙ ስለሆነ ያንን አሁን እንግዲህ በአጭር ጊዜ ውስጥ ማድረግ ያለብንን ነገር ጠቀስን እንጂ በረዥም ጊዜ የሚደረጉ በጣም ብዙ ነገሮች እንዳሉ እናውቃለን። መንግስት ያጠፋቸው እንዳሉ እናውቃለን። ያ ሳይሆን አሁን ግን አገራችን ለማዳን ከፈለግን ያለውን ደካማ መንግስት ቢሆን ምርጫውን ካሂዶ ከዚያ በኋላ የተደረገው ብዙ ነገሮች ማምጣት የሚቻልበት መንግስት ባለበት አገር ፋክተርስ በሆነችበት ሁኔታ ነው። በዛ ላይ አሁን እንግዲህ የዘሩን ጥያቄ በሚመለከት ያንን የበለጠን ማጠናከር እና አንተ ሂድና ብለው ይሄ እንደዚህ አድርጎሃል የሚለው መጥፎ ይመስላል። እኛ ስናስበው ለዘብተኝነት የፈለግነው በአሁኑ ጊዜ ሀገር እንዳትፈርስ እንጂ ያሉ ችግሮች ቀላል ናቸው ብለን አይደለም። እኛ የፖለቲካ ቡድንም አይደለንም። መፍትሄ ፍለጋም አይደለምን ያሰብነው ያየነውን እንደዚህ ነው ግን ተረጋግተን ይህን ጊዜ አሳልፈን ሀገራችን እንዳለች የዋላዊነት ተጠብቆ ከዛ በኋላ መፍትሔ ይገኝላታል የማይከሳት ያለ ች ከፕሮፌሰር ብርሃኑ አበጋዝና ከዶክተር ታሪኩ ተሻለ ጋር የጀምር ነው ቃለ ምልልስ አልተቋጭም። ተከታዩን በመጪው ቀናት ፕሮግራሞቻችን እናቀርባለን። ሙሉ ቃለ ምልልሳችንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶችን ፕሮፌሰር ብርሃኑ አበጋዝን እና ዶክተር ታሪኩ ተሻለን ለጊዜያቸው አመሰግናለሁ። እግዜር ይስትልኝ። ቀደም ብዬ በመግቢያ ወደ አስተዋወቅኩት ሌላ ቅንብር ነው የምወስዳችሁ። ሀያል ጉልበት የሚል ስያሜ ተሰጥቶታል። አዘውትሮ ጥቅም ያለ የእግር ጉዞ ማድረግ ምናልባትም ወደ ስፖርት ቤት ወይም ራሳችንን ወደምናፍታታበት የስፖርት ሜዳ ይዘነው የምንሄደውን የስፖርት ትጥቅ መያዣ ቦርሳችንን አስትቶ በአመቺ መጫሚያ ተክቶ መንገድ መግባት ወደር በሌለው መንገድ አንጎልን ክፍት ያደርጋል ይላሉ። በቅርቡ የወጣው የጥናት ጽሁፋቸውም ከዚሁ ጋር ይዛመዳል። የመጽሐፉ ደራሲ የአየርላንዱ የዱብሊን ትሪኒቲ ኮሌጅ ማንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦማራ ናቸው። ሁለት እግር ቀና ብሎ መራመድ የሰው ልጆች ልዩ ክህሎት ነው ሲል ይንደረደራል ጽሑፉ። ሚሊዮን ዓመታት ዕድሜ ያስቆጠረውን ዛሬም አንዱ የሰው ልጆችን ከሌሎች ፍጡራን የሚለይ እናም ለመኖር ጭምር የግድ የሆነው ልማዳችን ሁን ተብሎ ሲደረግ በረከቱ የትየለሌ መሆኑን የሚያወሳው አዲስ የጥናት ውጤት ይህንኑ በሁለት እግር ቆሞ የመራመድ ክህሎት ማዳበሩን ጨምሮ ትልቅ ጭንቅላቱና ከቀደመ ዝርያው አነስ ያለው የሰውነት አካሉ ዘመናዊው የሰው ልጅ የሚል ቅስር የተሰጠውን ፍጡር ገና ጥንት ያኔ ከምድር አፍሪቃ ተነስቶ አላስካና አውስትራሊያ ለመድረስ እናም ዓለምን ለማዳረስ እንደምንተቻለን የጥናት ጽሑፉ ጨዋታ በተላበሰ ቃና ይቀጥላል። በየቀኑ የምናደርገውን ነገር ግን ያንን ያህልም የተለየ ቦታ የማንሰጠውን ጉዳይ የምትሃት ያህል የገነነ ታላቅ ፋይዳ ሲዘረዝር ትንታኔና በርዕሱ ላይ ለምናደርገው ደርዝ ያለው ወቅ ታዲያ ለመዝናናት ሲባል የሚደረግ የእግር ጉዞ ወይም የአካል እንቅስቃሴ የማስታወስ ችሎታን የሚሰርቁና ሌሎች በመለስተኛ ደረጃ የሚመደቡ በአንጎል ላይ የሚደርሱ የጤና ሁከቶችን ጨምሮ የማመዛዘን አቅምን የሚጎዱ በተለይም ደግሞ በኋለኛው ዕድሜ የሚከሰቱ መጃጀትና የመሳሰሉ የአንጎል ሕመም አይነቶችን ለመቀነስ ማገዙን ከጥናት ቡድናቸው ጋር ለበርካታ ዓመታት ያጠኑ ከዚህ ቀደምም በዚሁ ፕሮግራም ቀርበው የጥናታቸውን ግኝት ያስረዱንን ኢትዮጵያዊ የአንጎል ሐኪም እና ተመራማሪ ጋብዘናል። ፕሮፌሰር ዮናስ እንዳለገዳ ይባላሉ። ብዙዎቻቸው የፕሮግራማችን ተከታታዮች የምታውቋቸው የፕሮግራማችን ቤተኛ ናቸው። አሁን ወደ ውጋችን ልውሰዳችሁ። ፕሮፌሰር ዮናስ እንዳለ ገዳ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ ስለሰጣችሁኝ። ፕሮፌሰር ዮናስ ዛሬ ከእጃችን የገባው ለዚህ ቃለ ምልልስ መነሻ የሆነን ርዕሰ ጉዳይ ከአንጎል ጋራ ፈጥኖ ልናዛምደው የማንችል ምናልባትም ዝምድናው የማይታየን ይመስላል። ከፍተኛ የኃይል ምንጭ የሚል የቁልምጫ ስያሜ የተሰጠው ይህ የዛሬ ውይይታችን የሚያተኩርበት ርዕስ ለጤናማ ህይወት ደስተኛ ለመሆንና ለቀልጣፋ አእምሮ ይረዳል ተብሏል። ይህን ሁሉ የምናወራው የእግር ጉዞ ነው። በእግር ወጣ ብሎ መንቀሳቀስ፣ የእግር ጉዞ ማድረግ ለነኝ ሁሉ ትሩፋቶች እንደሚበቃ ተነግረዋል። እንደው በጣም ተራ ከሚመስለው መሰረታዊ ከሆነው ነገር ብንነሳ፣ ሁሉም ሰው የሚያደርገው ነገር ነው የእግር ጉዞ። ምናልባት ልዩነቱ ብዙ ማድረግ፣ አዘውትሮ ማድረግ፣ ሆን ብሎ ማድረግ የሚሉትን ሊጨምር ይችል ይሆናል። እንዴት ነው እንዲህ በተለየ መንገድ ትልቅ ቦታ ያገኘው? በኋላ የጥናቱን ባለቤቶች ያነሳለው እናንተም በበኩላችሁ ከዚህ ቀደም የሰራችሁትን ጥናት መልከት እናደርጋለን። ምንድን ነው የእግር ጉዞን እንደዚህ ማራኪ ያደረገው? የሰው ልጅ ጋር አብሮ የኖረ ነገር በተለይ የትኩረት እንዴት እንዲህ ሊሰጠው ቻለ? እሺ፣ አሉላ ይሄ የእግር ጉዞ እኛም ባደረግነው ጥናት የሚገርም ውጤት ነው ያየ ነው። ለምሳሌ አንድ ሰው ዘና ብሎ ከምሳ በኋላ ከራት በኋላ ወይም ከራት በፊት ዘና ብሎ ከጓደኛ ወይም ለብቻው ቢንቀሳቀስ ለአንጎል ጥቅም ይኖራሉ ወይ የሚል አጥንተን ነበረኛ እና በሳምንት ውስጥ ሶስት ቀን ቢያንስ ከዛም ከሆነ ደግሞ ከአምስት እስከ ስድስት ቀን እንደዚህ ሊጀር ሊዋክ አፍተር ዲነር ከምግብ ከበሉ በኋላ ወይም ሳይበሉን በፊት ዘና ብለው እየተጫወቱ ወይም ለብቻው እያሰላሰለ የሚንቀሳቀስ ከሆነ አንድ ሰው ወይም ከሆነች የመጃጀት በሽታ አንጎል ላይ እንደሚከላከል በደንብ ተጨባጭ ማስረጃ አግኝተናል። እና ይጠቅም ይሆናል የሚል ግምት ነበረ፣ ግን ያን ያክል ጠቃሚ መሆኑን አላወቅም። ከመድኃኒት አሁን መድኃኒት የለውም የአልዛሀመር መጃጀት እሽታ፣ ግን ይሄ ስፖርቱ እንደሚከላከል፣ ስፖርትም ምን እንለው አይደለም፣ ይሄ እኮ እንዲሁ መንቀሳቀስ፣ በእግር መሄድ፣ ወዲያ ወዲህ ማለት ነው እና ሜዳ ላይ ይድጋጨፌ፣ እግር ኳስ ሜዳ ላይ መጫወት አይነት አይደለም፣ የእኛው ዞር ዞር ማለት ነው እና በእውነት ማስረጃ ሳይንስ በደንብ የተደገፈ ነው እና ይሄ እንግዲህ ለምንድን ነው የሚለው ብዙ ምክንያቶች አሉ። እዛ ውስጥ መግባት እንችላለን። ለምንድን ነው የሚጠቅመው ለአንጎልም፣ ለሌላውም የሚለውን ማየት እንችላለን። መልካም፣ በዝርዝር እናነሳለን። አድማጮቻችን እጃቸው ያለውን ወርቅ እንዲጠቀሙበት የሚያደርግ ይመስለኛል። የእግር ጉዞ በጣም ቀላሉ ብዙ የአካል እንቅስቃሴ ስፖርትም ቀደም ብለው እንዳሉት የማይጠይቅ በቀላሉ ማናቸውም ሰው ሊያደርጉ የሚችሉት ግን ብዙ ጥቅም ያለው መሆኑን ገፋ አድርገን እንወያያለን። ፕሮፌሰር ዮናስ ለአሁኑ ውይይታችን መነሻ የሆነው መጣጥፍ የተጻፈው አንድ ሰፊ ጥናት ያደረጉና በዚህ ርዕሰ ጉዳይ ላይ መጽሐፍ ያሳተሙ የአንጎል ጥናት አዋቂ ናቸው። በግርድፉ ወደ አማርኛ ሲመለስ ወዳሴ ለእግር ጉዞ ብየዋለው። ምን አይነት የእግር ጉዞ ማድረግ እንዳለብንና እንደምንስ ለጤናችን ሊበጅ ቻለ የሚል አዲስ ሳይንስ ይሉታል። ደራሲው የአይርላንዱ የዱብሊን ትሪኒቲ ኮሌጅ የአንጎል የሙከራ ጥናት ባለሙያው ፕሮፌሰር ሼን ኦማራ ናቸው። በዚህ ጥናት ፕሮፌሰር ዮናስ እነኚህን ሶስት ትልልቅ ነገሮች አጉልተው ነው መጽሐፉም ብቻ ሳይሆን በቅርቡ ያን መሰረት አድርገው በወጣው ጽሁፍ ላይ ጤናን ይሰጣል፣ ደስተኛ ያደርጋል። በዚያ ላይ ደግሞ ለአንጎል ቅድም የጠቃቀሷቸውን ገፋ አድርገውም እንዲወያዩበት የማሰቢያ ማሰላሰልን አቅም ከፍ ያደርጋል ይላል። ቀልጣፋ የሆነ አንጎል እንዲኖረንም ይረዳል ነው የሚለው። እስኪ ትንሽ ይፈንጥቁበት። ከጠቅላላ የጤናማነት ስሜት ባሻገር እነኝህን ሁሉ ትሩፋቶች ስለመያዙ ምንድን ነው ማስረጃው? እንግዲህ አንድ ሰው በሚንቀሳቀስበት ጊዜ በእግር ጉዞ ሲያደርግ በምታደርግ ጊዜ አንድ ጊዜ አንድ ሰው አንጎል ውስጥ የሚፈጠሩ አንዳንድ ለውጦች አሉ፣ ንጥረ ነገሮች አሉ። አንደኛው ይሄ ኤንዶርፊን የሚባለው ሰውነታችን የሚፈጥረው ነገር አለ። የሱ ነው እንግዲህ ትንሽ ደስ ደስ የሚል ስሜት የሚፈጥረው። በተለየ ደጋግመው የሚሰሩ ሰዎች እንቅስቃሴ ስፖርት እንቅስቃሴ ዳግማ የሚሰሩ ሰዎች እንደው የዛ ሱስ ይዛቸዋል የሚል ቃል አለ። ግን አሁን እኔ የእኛ ጥናትም እንዳየሁት ገረመኝ። ይሄ ሊዥርሊ ዋክ በጣም ቀላል ብሎ ተዝናንቶ ነው እያወሩ ከጓደኛ ጋር ከመስቀል አደባባይ እስከ ሂልተን ሆቴል እንደዚህ እያወሩ ቢሄዱ። እንደዚህ አይነቱን ነው ያጠና ነው። እና የራሱ ጥቅም አለው ለአንጎል። ለምንድን ነው? አንደኛ ያው ቲዮሪ ነው መቼም ሀሳብ ነው ያቀረብ ነው። አንደኛ የአንጎል ውስጥ አንዳንድ መረጃ በአንጎላችን እንድንይዝ የሚያደርግ እንድናስታውስ የሚያደርግ የአንጎል ክፍል አለ። በእንግሊዘኛ ሂፖካምፓስ ይባላል። ማለትም ይሄ ቅርጹ ሂፖፖታመስ ይመስላል። ለዚህ ነው ሂፖካምፓስ የተባለው። በጣም እንደዚህ ጠቅለላ ያለች ትንሽ ናት እና እዛ ውስጥ ያሉ አንዳንድ ንጥረ ነገሮች ይፈጠራሉ። እነዛ ነገሮች ልክ እንደ ቢዲኤንኤፍ ይባላል በእንግሊዝኛ ልክ እንትን ማለት ነው። ውሃ ለአበባ እንደሚያስፈልገው ማለት ነው። አታክልት ውሃ እንደማጠጣት ያክል ነው የእነሱ ስራ አንጎል ውስጥ እና እንቅስቃሴ ስናደርግ እነሱ ነገሮች ይጨምራሉ፣ እነዛ ንጥረ ነገሮች። ሌላው ደግሞ እንግዲህ በምንንቀሳቀስበት ጊዜ የደም ዝውውር አለ። የደም ዝውውሩ ደግሞ የብዙ ኦክሲጂን ወደ አንጎል ይወስዳል። ያ ራሱ አንዱ ጥቅም ይሆናል የሚል ነው። ሁለተኛ ሶስተኛው ደግሞ እንቅስቃሴ የሚወድ ሰው እንደዛ አይነት ነገር ደጋግሞ የሚያደርግ ሰው በአጠቃላይ የኑሮ ዲሲፕሊንም ሊኖረው ይችላል። እንቅስቃሴ የሚያደረግ ሰው ቢ የሚበላውንም የሚጠነቀቃ። ለምሳሌ እኛ አንዱ ያጠና ነው ይሄ ግጭት እና ከአንድ ሁለት ጎረቤት ጋር ወይም አንድ ሁለት የስራ ባልደረባ ጋር መጋጨት ይሄ እሱ ያለ ነው። እንደሱ ሰው አድርጉ መኖር አይቻልም። ያው የኑሮ ሁኔታ ነው። ግን ከሀያ ጎረቤት ጋር የሚጋጭ ከሆነ ያ የበለጠ ሰውየው ላይ አንጎሉ ላይ አንዳንድ ተጽዕኖዎች ያደርጋል እና ስለዚህ እንቅስቃሴ የሚያደረግ ሰው ምግቡንም ሊጠናቀቅ ይችል ይሆናል። ግጭት ኢንተርፐርሰናል ኮንፍሊክት እንደ ጠብ ያለሽ በዳቦም ላይሆን ይችላል፣ እና ወይም ቢጋጭም እዚያ አይነት ሰው ግጭቱን ገንቢ በሆነ በኢትዮጵያ በአዲሱ ቋንቋ ገንቢ በሆነ መንገድ የመፍታት አይነት አሰራር ሊኖረው ይችላል። ኮንፍሊክት ሬዞሉሽን። ሌላው ካሎሪክ ኢንቴኩን ማለትም ምን ያክል እንደው ተገኘ ብሎ መብላት ሳይሆን እንደው ጠገብኩ ማለት የሚችልም አይነት ሰው ነው ማለት ነው። እና እንዲህ አይነት የሰውነት እንቅስቃሴ የሚያደርግ ሰው ሁልጊዜ በአጠቃላይ ማርከር ፎር ኦቨር ኦል ዲሲፕሊን፣ በአጠቃላይ ጤናማ ህይወት የተገዛ ሰው ሊሆን ይችላል የሚል ነው እና ይህን ሶስት ቲዮሪ በተደጋጋሚ አቅርበናል እና በፈረንጆቹ 2010 እኔ የመራሁት ጥናት አለ እንደገና ቲም ውስጥ ያሉ የጥናት ውስጥ በ2013 2014 16 17 18 19 ድረስ በተከታታይ ጽሁፎች አውጥተናል በዚህ አርስት ላይ እና በእርግጥ እኛ እንዲያውም ያጠና ነው። ደከም ያሉ ሰዎች በእድሜያቸው የገፋ ያሉ ሰዎች ከሰባ ዓመት በላይ ከ60 ዓመት በላይ ከፍ ያለ የአካል እንቅስቃሴ ማድረግ የማይችሉት ተጠቃሚ እንዲሆኑ የሚያደርግ ይመስላል። እንደ እሱ እንደዛ ነው። በእኛ ያጠና ነው እድሜ ችገፋ ያሉ ሰዎች እስከ ዛሬ እንዲያውም ባይንቀሳቀሱ ዛሬ ቢጀምር አንድ ሰው የሰባ አምስት ዓመት ሰው ከዛሬ ጀምሮ እንዲሁ ቀስ እያለ ሰፈር ውስጥ እንቅስቃሴ ማድረግ ቢጀምር ጥቅም አለው ወይ ነው ያጠናነው። እሱም ራሱ ጠቃሚ ነው እና ይሄ የተለያዩ ምክንያቶች አሉት። እንግዲህ ዋናው ከምን ገምቶ በላይ እንቅስቃሴ ሲኖር የስኳር መጠን ይቀንሳል እና ከስኳር በሽታም ይከላከልናል። የሱካር በሽታ ደግሞ መከላከል ለአንጎል፣ ለልብ፣ ለሌሎችም ነገሮች ጥቅሞች አሉት እና አንደኛ ቀጥታ አንጎል ውስጥ አንዳንድ ንጥረ ነገር እንዲፈጠር ያደርግ ይችላል። ሁለተኛ በአጠቃላይ ሰውነት ውስጥ ለውጦች በማድረግ ሱካር በመከላከል ልብን በመከላከል አንጎልም ላይ ይጠቅማል። እንደ አራት ምክንያቶች ነው የተረዳነው። አድማጮች ከፕሮፌሰር ዮናስ እንዳለ ገዳ ጋር የሚጀምር ነው። ወግ አላበቃም። የዚህንም ሙሉ ምልልስ በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እንደምናኑር ከወዲሁ ለመግለጽ እንወዳለን። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ቀደም ሲል ጀምሮ ወደነበረው ተከታታይ የምርጫ ታሪክ ማስታወሻዎች ቅንብሩ ይመልሰናል። አሉላ ከፋሲካው በዓል በኋላ በዳግማዊ ትንሣኤ በመባቻው ቀን ዛሬ ከታሪክ መዘክሬ ከመቅረጸ ድምፅ ማህደሬ ይዤ ቀርብ ያለሁ ልዩ ወሬ የአጼው ሥርዓት፣ የፊውዳሉ ዘመን ፓርላማ፣ ደርግ፣ ኢህአዴግና ብልጽግና በአሁኑ ምርጫ ምዘና ታሪክ ወይ ዜና። የአድማጭ ፍርድ ለጊዜው ይቆየንና ቀኛ አዝማች ዘውዴ ቢራቱ ስለ ፊውዳሉ ዘመን ፓርላማ በህይወት እያሉ ካጫወቱኝ ጥቂቱን ለዛሬ እንስማ። የምርጫ ጣቢያ ያሉት በመንግስት እኔ አሁን አንድ ቦታ ብቻ እዚህ ምዕራብ አዲስ አበባ ከዚህ አማኖ ጸጋ ከሚባል ፎቆ ላይ በኩል ነበረ። የምዕራብ አዲስ አበባ ዋና መስሪያ ቤት እዚያ እኔ ያለሁኝ እዚያ እኔ ቁጭ ብዬ የወረዳው ማስተዳዳሪ ነበሩ ያውራጃው በቃ ቀጥታ ሳጥኑ ይሰበሰብና ከየቦታው ይመጣል። እዚያ ላይ እኛ የዚህ ተወዳዳሪ ምዕራብ አዲስ አበባ ተወዳዳሪ ሳጥን ይመጣል። እኛ ባለንበት ተወካዮቻችን በየቦታው የወከልናቸው አሉ። ደግሞ ምርጫ የሚከታተል አቅርበ እነዚያ ተከትለው አብሮ ከሳጥኑ ጋር ይመጣሉ። ይቆጠራል ተወካዮቻችን ባሉበት በሚገባ በቃ። ከዚያ በኋላ የገሌ ሳጥን ተብሎ መጀመሪያ ከሁሉም አካባቢ የመጣው ያንዱ በቅደም ተከተል በግልጽ ሲሆንና በስፋት አንድ ሁለት ተብሎ በጥርጣሬ ይደገምም ካለ አስደግሞ አስቆጥሮ ያገኘውም ተጨብጭቦለት ያጣውም አጎንብሶ ወደ ቤቱ ይመለሳል። ከዚህ ውጭ ሌላ ነገር ምንም ጥርጣሬ የለም። የሚገባ ነገር የለም። በብዙ ሁላችን እኔም አለው። እኔ አሁን እዚያ ባላገኝ በዚህ በአምስተኛው የህዝብ እንደራሴዎች ምርጫ ጊዜ አድማጮች፣ ቀኛዝማች ዘውዴ እንዳሉት የፓርላማ ተወዳዳሪዎች ድምፅ በፊውዳሉ ዘመን የሚቆጠረው ተወዳዳሪዎቹ ባሉበት በግልጽ ነው። ከዛም ተሸናፊው አሸናፊውን እንኳን ደስ አለ ብሎ እጁን ጨብጦ በሰላም እንደሚሄዱ ነው። ምክር ቤትም ውይይት በግልጽ ያካሄዱ እንደነበረ ከዚህ ቀደም ያጫውቱንን እናስታውሳለን። ለምሳሌ ንጉሠ ነገሥቱ ብድር እንዲያጸድቅ ለፓርላማው ሲልኩ የፓርላማው አባላት አናጸድቅም ብለው ከአንድም ሁለት ሶስት አራት ጊዜ የመለሱበት ወቅት እንደነበረ ከዚህ በፊት ተገልጿል። ምክንያቱም ከዚህ በፊት በተበደርነው ብድር ምን አይነት ልማት ተሰርቷል ብለው ስለሚጠይቁ ነው። ከዛ አስረጂዎች እየቀረቡ እንደገና ምክክር ተደርጎ ብድሩ ይጸድቅ እንደነበር ነው ፓርላማው ይህን የመሰለ ስልጣን እንዳለው ነው እና በወቅቱ ግልጽ የሆነ ውይይት ከግራ ከቀኝ እየተካሄደ ውሳኔ በድምፅ ብልጫ ይሰጥ እንደነበር ነው። ቀኝ አዝማች ከዚህ በፊትም ያጫወቱ የትናንቱ የንጉሠ ነገሥቱ ዘመን የፓርላማ ምርጫ ገጽታ ቀደም ብሎ እንደተገለጸው ደርግና ኢህአዴግ ደግሞ በምርጫ ሲኮነኑ እንጂ ሲመሰገኑ ብዙም አይሰማም ነበር። ብልጽግናስ በዚህ ምርጫ ያሻችሁን ምረጡ፣ ግን ሰላምን አስቀድሙ። በዚህ ምርጫ ያሻችሁን ምረጡ፣ ግን እኩል መድረክ መፈጠሩን አረጋግጡ። የሚገፋ የማይፈለግ ኃይል መኖር የለበትም። ለኢትዮጵያ ይቀና፣ ለኢትዮጵያ ያገለግላለሁ የሚል እኩል መብት የሚያገኝበት ምርጫ እንዲሆን ከልባችን እንፈልጋለን። ይህ ሲሆን ብቻ ነው ኢትዮጵያ አሸናፊ የብልጽግና ፓርቲ ፕሬዚደንት ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉን መርምሩ፣ የተሻለውን ያዙ። ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። አድማጮች ኪናዊ ዜናዎችን በምንዳስስበት የራዲዮ መጽሔት የጥበብና የህይወት መስኮት በቀደሞው ፕሮግራማችን ያስተዋወቅ ነው የክሪስቶፈር ቻምበርስ አዲስ ዘጋቢ ፊልም ቀጠራው አልተዘነጋም። በዛሬ ሰዓታችን ባይፈቅድም በአርባ አምስተኛው የአትላንታ የፊልም ፌስቲቫል ከቤት ውጭ በሚታይ የፊልም ማሳያ ለእይታ የበቃውንና በቀድሞ የወታደራዊ ደርግ አስተዳደር የቀይ ሽብር ዘመን በርካታ ወጣቶች ላይ በተፈጸመ ወንጀል ተፈርዶባቸው ለኢትዮጵያ ተላልፎ የተሰጡትን የቀድሞውን የፖሊስ አባል ቀልቤሳ ነገወንና የጥቃቱ ሰለባ የነበሩትን ሶስት ኢትዮጵያውያን ወጣት ሴቶች የህይወት መንገዶች ቀልቤሳ ከተወነጀሩ በኋላ የነበረውን የችሎት ሎና ሂደት የሚተርከውን ፊልም ከባለ ታሪኮቹ አንዷን ሂሩት አበበ ጅራን እና የፊልሙን ኤግዜክቲቭ ፕሮዲሰር እውቋን የሞዴልና የፋሽን ዲዛይን ባለሙያና ተዋናይ ሊያከበደን በሚቀጥለው ፕሮግራማችን ይዘን እንመለሳለን። አሁን ወደ ስርጭታችን ምግብ እናመራ ነው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋች ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኤንስ ዳካም ነው። የስልክ ቁጥራችን ለ0 2 ለ0 5 9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አሁን የቀረን ሬዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከሚሽ 3 ሰዓት እስከ አራት ሰዓት በ22፣ 25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ